ጋዜጠኛው ውብሸት ታየ በጸረ ሽብር ሕግ ተከሶ ማረሚያ ቤት ከወረደ ወደ አምስት ዓመት ሊጠጋው ነው። በእስር ቤት ቆይታው በኩላሊት ህመም እየተሰቃየ እንደሆነ ቤተሰቦች ይናገራሉ። ያጋጠሙን ህመም ለመታከም ያመቸው ዘንድ ካለፈው ወር ጀምሮ ወደ ቃሊቲ ማረሚያ ቤት እንዲዛወር የተደረገ ቢሆንም ለዛሬ ቀጠሮ ያለው ቅዳሜ ዕለት ድንገት ወደ ዝዋይ እንደወሰዱት ባለቤቱ ወይዘሮ ብርሃን ተስፋዬ ለዶቼበለ ተናግሯል። ህመሙ በግራ ኩላሊቱ ላይ የከፍተኛ አሸዋ ክምችት የሚል ነበር። ከዚህ በፊት ሪዛልቱም የነበረው እና ታይቶ ኤክስሬም አልትራሳውንድ ምናምን ሁሉ ብዙ ሕክምናዎችን ነበር የወሰደው። እንደውም ተጨማሪ አሁን ከዚህ በፊት ከነበረው ፊኛው ኖርማል አይደለም ምናምን የሚል አይነት ሪዛልት ነው የነገሩኛለ። አሁን ለዛ ተብሎ ለዛሬ ሌላ ቀጠሮ ነበረው። እንግዲህ ዛሬ ቀጠሮውን ሳይሄድ ማክሰኞ ለታ ቀድሞ አድርሰውታል፣ ወደዛ ማለት ነው። ጠርተውት ያው ትሄዳለ ተዘጋጅ፣ ሲሉት ህክምናዬን እኮ አልጨረስኩም፣ ለምንድን ነው የሚሄደው ብሎ ሲላቸው፣ አይ በቃ መሄድ አለበት ወደዛ፣ አይ ልትሄድ ነው። ሌሎቹ እስረኞችም አሉ ቀድሞ የተነገራቸው እንደሚሄዱ፣ ቅዳሜ ማለት ነው። እሱ እንደውም ቅዳሜ ዕለት ጠዋት ነው የተነገረኝ አለ። ትሄዳለ ተዘጋጅ ተባልኩ፣ እና ለምንድን ነው የሚሄደው፣ አልጨረስኩም እኮ ህክምናዬን፣ ቀጠሮ አለኝ ምናምን ስላቸው፣ አይ በቃ መሄድ አለበት ግድ ነው አሉ። እኛ እሺ ሽ ብዬ ተነስቼ ሄድኩኝ አለ። እና ዙዋይ ግን ሲደርስ ዙዋይ ማረሚያ ቤት አንቀበልም አለ። ህክምናውን ስላልጨረሰ ለምን አመጣችሁት? አንቀበልም መልሱት ተብሎ የዛን ውለት ደርሶ መልስ ተመልሶ መጣ ማለት ነው። ከዛ ይህ በዚሁ እንዳለ እንግዲህ ቀደውር ለታን እሄድኩኝ ከዛ አድርሰውኝ እኮ ተመልሼ መጣሁ እንዲህ ምናም ብሎ ያለውን ነገር ነገረኝ እና አሁን መች ነው ታዲያ የምትሄደው ህክምና መች ነው የምትታየው ስለው ሀሙስ ዕለት አለኝ ቀጠሮ አለ ለዛሬ ማለት ነው። እና ያው ዛሬ እንደሚሄድ ነው። እኔ እንግዲህ እሑድ እስካለኝ የማቀው መረጃ ለህክምና እንደሚታይ ማለት ነው። ማክሰኞ ዕለታ ግን ጠዋት እንደተወሰደ ትናንትና ተደውሎ ተነገረኝ ጠዋት ላይ ማለት ነው። ጋዜጠኛው ብሸታዬ ቅዳሜ የዕለቱ ዕለት ወደ አዲስ አበባ የተመለሰ ሲሆን ድጋሚ ማክሰኞ ዕለት ወደ ዝዋይ መመለሱን ወይዘሮ ብርሃን ገልጸውልናል። በትላንትና ዕለት ዝዋይ ሄደው የጠየቁት ቤተሰቦቹን ለዛሬ አዲስ አበባ የሕክምና ቀጠሮ እንደነበረውና ለምን መልሰው ዝዋይ እንዳመጡት ሊገባው እንዳልቻለ መናገሩን ባለቤቱ ወይዘሮ ብርሃን ተስፋዬ አክለው ገልጸውልናል። ጉዳዩን ለማጣራት ወደ ዝዋይ ማረሚያ ቤት ስልክ ደውለን ነበረ። አጣርተን እነግራችኋለን ባሉን መሰረት ድጋሚ ደውለን ጋዜጠኛው ብሸታዬ በአዲስ አበባ የነበረው የሕክምና ቀጠሮ ጨርሶ መምጣቱን፣ በማህደር ውስጥ ለዛሬ ቀጠሮ ያለው ስለመሆኑ ምንም የተጻፈ ቀጠሮ እንደሌለ ነግረውናል። ለዶይቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።